የቱርክ ፕሬዝደንት ራሲፕ ጠይብ ኤርዶሃን ትናንት ሞዛምቢክ ዋና ከተማ ማፑቶ ላይ ለሀገሪቱ ባለስልጣናት ያቀረቡትን ጥያቄም ሆነ ያነሱትን ሀሳብ ታንዛኒያ ላይም በግልጽ ተናግረውታል። ቱርክ ውስጥ በቅርቡ ለተሞከረው መፈንቅለ መንግስት ዋና ተጠያቂ አድርገው ለሚከሷቸው ፈቱላ ጉለን አስተምሮና አስተሳሰብ የገበሩ በርካቶች እዚያም እንቅስቃሴ እያደረጉ እንደሆነ መረጃው እንዳላቸው ኤርዶሃን አስታውቀዋል። እናም የታንዛኒያም ሆነ ሞዛምቢክ መሪዎች ይህን እንቅስቃሴ እንዲዋጉም ጠይቀዋል። በጉለን ንቅናቄ አማካኝነት የቱርክ የባህል ፖሊሲ ትልቅ ሚና የሚጫወትባቸው ትምህርት ቤቶች ያሏቸው ሌሎችም የአፍሪካ ሀገራት መኖራቸው ይታወቃል። ዛሬ ግን ዩናይትድ ስቴትስ የሚገኙት የሃይማኖት ሰው በቱርክ መንግስት ጠላትነት ተፈርጀዋል። በዚህም ምክንያት ኤርዶሃን አምስት ቀናት በሚቆየው የሶስት የአፍሪቃ ሀገራት ጉብኝታቸው ከጉለን ጋር ንክኪ ያላቸውን ትምህርት ቤቶች ለማዘጋት ግፊት እያደረጉ ነው። በዚህ የሚጠረጠሩት ትምህርት ቤቶች እውቅና ያላቸውና ከፈረንሳይ ትምህርት ቤቶች ጋር ሲወዳደሩም ክፍያቸው ዝቅተኛ የሚባል እንደሆነ ነው ከጊኒ ዩኒቨርሲቲ ባኖ ባሪ የሚናገሩት። በመካከለኛ የኑሮ ደረጃ ለሚገኘው ኅብረተሰብም ዋነኛ አማራጮች መሆናቸውንም ያስረዳሉ። የቱርክ ትምህርት ቤቶች መሆናቸው አይደለም ዋናው ነገር፣ በቅድሚያ የሚታየው ጥሩ ትምህርት ቤቶች መሆናቸው ነው። ያንን ነው የመካከለኛው መደብ የሚፈልገው። ጊኒ ዋና ከተማ ኮናክሪ ውስጥ ሀያ የሚሆኑ የቱርክ ትምህርት ቤቶች ይገኛሉ። ባለፉት ዓመታትም በመላው አፍሪቃ የቱርክ ትምህርት ቤቶች እየተስፋፉ ነው። እናም በመላው አህጉር የቱርክ ባህል ከጉለን የትምህርት ስርዓት ጋር በቅርበት በመጣመር ላይ ነው። በስዊትዘርላንድ ባዝል ዩኒቨርሲቲ የአፍሪቃ ጥናት ማዕከል ባልደረባ ኡፉክ ቴፔባስ በእነዚህ ትምህርት ቤቶች ላይ በሚወሰደው እርምጃ ጥንቃቄ እንደሚያሻ ነው የሚያሳስቡት። በዚህ ሂደት የቱርክ መንግስት ጥንቃቄና ትዕግስት የተሞላበት ስልት መከተል ይኖርበታል። በዚያም ላይ የአፍሪቃ ወዳጆችን ለማሳመንም ጠንካራ መረጃዎችና አማራጭ መፍትሄዎችንም ማቅረብ አለበት። አለበለዚያ አንዳንድ የአፍሪቃ ሀገራት ይህን እንደ ማስገደድ ቆጥረው የሁለትዮሽ ግንኙነቱ ላይ ችግር ሊያስከትል ይችላል። እንዲያም ሆኖ ጋዜጠኛና የታንዛኒያ ጉድኝት እስካሁን ችግር የገጠመው አይመስልም። ፕሬዚደንት ጆን ማጉፉሊ ከዳሬ ሰላም ወደ ዛምቢያ ለመዘርጋት ለታሰበው የባቡር ሐዲድ ኤርዶሃን ብድር እንዲሰጧቸው ጠይቀዋል። የባቡር መንገዱ ብሩንዲ፣ ሩዋንዳ፣ ዩጋንዳ እና ዴሞክራቲክ ሪፐብሊክ ኮንጎንም ጭምር ያገናኛል። አንድ የቱርክ ኩባንያ የግንባታ ጨረታውን የማሸነፍ እድል አለው። ኢስታንቡል የሚገኘው የሄንሪሽ በል ተቋም ባልደረባ ክሪስቲያን ብራክል የሰሞኑ የኤርዶካን የአፍሪካ ጉብኝት ከፖለቲካው ይልቅ የኢኮኖሚ ኢላማ ያለው እንደሆነ ይናገራሉ። ቱርክ በአሁኑ ጊዜ በመካከለኛው ምስራቅ ውስጥ ገበያዋ መንኮታኮቱን የሚተነትኑት ብራክል፣ ከምንም በላይ ለመካከለኛው የንግድ ማህበረሰቧ አስተማማኝ ገበያ ትፈልጋለች ነው የሚሉት እኔ እንደማስበው ኤርዶሃን እና መንግስታቸው ከአፍሪቃ ጋር ስላላቸው ትስስር ከፍ በማድረግ ብዙ የሚያወሩለት ያ ብዙ አታሞ የተደለቀለት ነገር በትክክልም ዋና ጉዳይ እንዲመስል ነው። አብዛኛውም ተምሳሌታዊ ነው። ዘገባዎች እንደጠቆሙትም የቱርክ ፕሬዚዳንት ወደ አፍሪካ የተጓዙት አንድ መቶ የሚሆኑ የንግድ ልኡካንን አስከትለው ነው። በኤርዶሃን ኤኬፒ ፓርቲ የምትተዳደረው ቱርክ የመካከለኛ ደረጃ ኢኮኖሚዋ ተጠናክሯል። እንዲያም ሆኖ ቻይና በስፋት በምትንቀሳቀስባት አፍሪቃ የቱርክ ተጽዕኖ እምብዛም የሚወዳደር እንዳልሆነ ነው ባራክል የጠቆሙት። ኤርዶጋን ከሞዛምቢክ በመቀጠል ማዳጋስካርን ይጎበኛሉ።